ለስርጭት ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስ ወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። የወደደን የመረጠንና ያከበረን እግዚአብሔር ለዘላለም ታላቅ ነው። እኔንም እናንተንም በያለንበት ስፍራ ሁሉ ከዐይኑ እይታ ሳያርቀን እየጠበቀን እግዚአብሔር አምላካችን በዘመናት ሁሉ ውስጥ ተጠንቅቆልን ደግሞ ለዚህች ምሽት እንድንበቃ ፈቃዱ ሆኗል። ይሄውና ሳንወጣ ሳንወርድ ገናናው ጌታችን ኢየሱስ ክርስቶስ እቤታችን ቁጭ ብለን በያለንበት ስፍራ ይመቸንም አይመቸንም ቃሉን እንድናደምጥ ከበረከቱም እንድንካፈል ደግሞ ይህንን ሁኔታ አመቻችቶልናል። እግዚአብሔር አምላካችን በኑሯችን፣ በትዳራችን፣ በሥራ ገበታችን ብቻ በተሰማራንበት መስክ ሁሉ ውስጥ ገብቶ እያንዳንዱን ነገር ቁልጫ አድርጎ ያሳየናል። እንደ እግዚአብሔር ያለ ታላቅና ገናና አምላክ የለም። ኢየሱስ ክርስቶስ አቻና እኩያ አይገኝለትም። ወገኖቼ በምንም መስለዋልን? አዎ እርሱ ገናና ነው። ገናና የኛ ኢየሱስ፣ አቻ ይገኝለት እንደ ሞት አልቀረም ከቶ። አለ በሰማያት አንቃወመናል። ዛሬ ዛሬስ በደሙ አጭቶናል።

ሰማይ ሰማያት ከዙፋኑ ወርዶ የዕዳውን ጽሕፈት በደሞ አስወግዶ ምስኪን መስሎ መጥቶ ዲያብሎስን ቀጣ፣ በጨለማ ላይ አዲስ ፀሐይ ወጣ። ከናና የእኛ ኢየሱስ አቻ ይገኝልን እንደ ሞት አልቀረብ ከሶ አለበ ሰማያት ማን ይቃወመናል? ዛሬ በደሞ አጭቶናል። እንሣኤውን ልናወራ በገና ስጠናል፣ በገና ንሰጠናል። ምስጋና፣ ምስጋና፣ ምስጋና፣ ምስጋና ለቦ ነው ገና። እልልታ፣ እልልታ፣ እልልታ፣ እልልታ አደላ አረገው። ሰማይ ጫላ በዚህ ዝማሬ ስላገለገለን እግዚአብሔር ባለበት ስፍራ ይባርከው። ገናና የሆነው ኢየሱስ ክርስቶስን ድንቅ ጌታችንን መድኃኒታችንን ኢየሱስ ክርስቶስን ከዚህ በበለጠ ሁኔታ ብናዜምና ብናሞጋግሰው ምንኛ ደስ ባለን። እስቲ ባለን ቋንቋ በፊቱ እንቅረብ ወገኖቼ። እግዚአብሔር ሆይ ወደኸን አለ በእውነት ከነ በደላችን ልትተወን ስላልፈለግከን ከነድካማችንም ከነ ድካማችንም ልትተወን ስላልፈለግክ እነሆ ልጅህን ጌታ ኢየሱስ ክርስቶስን አሳልፈህ ስለ እኛ ሰጠህ። ይህ ታላቅ ምሕረት፣ ይህ በጎነት፣ ይህ ቸርነት ለእኛ በቂ ነው። እግዚአብሔር ሆይ ገንዘብ ሊከፍለው ገንዘብ ሊገዛው የማይችለውን ታላቁንና ዘላለማዊን በረከት ስለ ሰጠህን፣ ምሕረትህንም ደግሞ ከጸባወትህ በልጅ በኢየሱስ ክርስቶስ በኩል ስላፈሰስክልን እጅግ ደስ ይለናል። አቤቱ እግዚአብሔር አባታችንና አምላካችን ሆይ በዚህች ምሽት ደግሞ ከቃልህ ድንቅን ነገር ማየት እንድንችል እንደ ሰማነውም ደግሞ መኖር እንድንችል ሕግህ ደግሞ ለእግራችን ብርሃን ሆኖ እግዚአብሔር አምላካችን ሆይ በዘመናችን ሁሉ ይመራን ዘንድ ለሌሎችም ትርፍ የምንሆንበትን ጉልበትና ጸጋን እንድሰጠን እንለምንሃለን። በደላችንን ይቅር በል። በዚህች ምሽት አስተማሪውን መንፈስ ቅዱስ ልከ ደግሞ ተናገረን እባክህ። እግዚአብሔር አምላካችን ሆይ ከተኛንበት፣ ከደከምንበት፣ ካንቀላፋንበት ነገር እንድታነቃን፣ እነሆ የእጆችንም ሥራ ማየት እንድንችል ድንቅና ታምራት የሆነውን ሥራህን ማየት እንድንችል እግዚአብሔር ሆይ እርዳን። ይህ ይበቃናልና

ምዕራፍ 19 ባለፈው ክፍለ ጊዜ የጀመርነውን ትምህርታችንን ዛሬ ቀጥለን እንጨርሳለን። በእነዚያ ክፍሎች ውስጥ መላእክት ሰዶምን እንዲለቅ ሎጥን ስለ መምከራቸውና ሎጥም ሰዶምን ለቆ ወደ ዞአር መሸሹን የሚተርከውን ክፍል በስፋት ተመልክተናል። በዚያ ውስጥ ዛሬ ላለን ክርስቲያኖች ትልቅ ትምህርት ጌታ መንፈስ ቅዱስ ደግሞ እንዳስተማረንና በልባችንም እንደቀረጸልን እኔ አምናለሁ። የሎጥ ሚስት ወደ ኋላ ተመልሳ ስለ መመልከቷ የሎጥ ሚስት ሰዶምን ለመልቀቅ እንዳልፈለገችና ልቧም ከሰዶም ጋር እንዳለ ወይም እንደ ነበረ የሚያወሳውን ክፍል ከሕይወታችን አቋያ አንድ በአንድ ተመልክተናል። የሎጥ ሚስት ተመልሳ ያየችበትን ሁለቱን ምክንያቶች ከተመለከትን በኋላ ከቁጥር 31 እስከ 38 ባሉት ውስጥ ደግሞ ሎጥ ከሁለቱ ሴቶች ልጆቹ ጋር ያደረገውን አሳፋሪ ኀጢአት የሚናገረውን ክፍልም በጥቂቱ መጠቃቀሳችን የሚታወስ ነው። ክፍሉን ባንጠቃቅሰውም እንኳ አንዳንድ ጠቃሚ ነጥቦችን እናነሳለን ብለን ቀጠል በማድረግ ሎጥ ከሰዶም ሲወጣ ከነፍሱ በስተቀር ሁሉን ነገር እንዳጣ በክፍሉ እንደሚታየው ሕይወቱ በሕይወታቸው ባለው ኀጢአት ላይ ሊፈርዱ የማይፈልጉትን ሰዎች እንደሚመስል፣ እነዚህ የዳኑ ሰዎች ናቸው፣ ግን በኀጢአት መኖር ይፈልጋሉ ካልን በኋላ ለእነዚህ ዐይነት ሰዎች እግዚአብሔር በቃሉ በግልጽ እንደሚነግራቸው እነርሱ በኀጢአታቸው ላይ መፍረድ ካልቻሉ፣ አንድ ቀን ግን እግዚአብሔር እንደሚፈርድባቸው ተነጋግረን ነበረን። በዚህ ሁሉ ውስጥ አብርሃም ምን ያስብ ነበር ለሚለው መልስ ከቁጥር 27 እና 28 በመነሳት እንደገና ትምህርታችንን እንቀጥላለንና እስቲ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ ኦሪ ዘፍጥረት ምዕራፍ 19 ቁጥር 27 እና 28ን ተመልከቱ። አብርሃምም በእግዚአብሔር ፊት ቆሞ ወደ ነበረበት ስፍራ ለመሄድ ማልዶ ተነሳ ወደ ሰዶምና ወደ ገሞራ በዚያች አገር ወዳለውም ምድር ሁሉ ተመለከተ። እነሆም የአገሪቱ ጢስ እንደ እቶን ጢስ ሲነሣ አየ ይላል። አዎ ባለፈው ምሽት ክፍለ ጊዜ ጥናታችን ይህንን ክፍል ማንበባችን የሚታወስ ነው። አብርሃም ወደ ሰዶም ሲመለከት በጥፋቷ ልቡ እንዳዘና አስባለሁ። ምናልባት ሎጥ ከጥፋቱ ማምለጡን ይወቅ አይወቅ የታወቀ ነገር የለም። አብርሃም ስለ ሎጥ ከሚያስበው በቀር በሰዶም ምንም ጥሪት የለውም። ሰዶምን ወይም ዓለምን የሚወድ ሰው ስለ አይደለ የፍርድ መምጣት አብርሃምን የሚረብሸው ነገር አይደለም። ይህ ማለት ለሚጠፉት ሰዎች አሳስበውም ማለት ሳይሆን በአመፀኞች ላይ ፍርድ እንደሚመጣ አስቀድሞ ያውቅ ነበር ማለታችን ነው። ዓለምን ወይም ባለም ያሉትን አትውደዱ ይላል የእግዚአብሔር ቃል በአንደኛ ዮሐንስ ምዕራፍ ሁለት ቁጥር 15 እንዲህ የሚለውን ቃል እስቲ አንድ ጊዜ አስቡ። አንዳንድ ጊዜ ሰዶምን አቅንቶ ማየት በሚለው ርዕስ እሰብካለሁ። በመጀመሪያ ደረጃ ሰዶምን በሎጥ ዓይን አያለሁ። ስለ ሰዶም የተሳሳተ አመለካከት እንዳለው እመለከታለሁ። በሁለተኛ ደረጃ ደግሞ በሎጥ ሚስት ዓይን ሰዶምን አያለሁ። እርሷ ደግሞ በሰዶም ፍቅር እንደተጠለፈች እመለከታለሁ። በሦስተኛ ደረጃ ደግሞ አንዳንድ ጊዜ በስብከቴ ውስጥ የምመለከተው በአብርሃም አይን ሰዶምን እመለከታታለሁ። አብርሃም ከሰዶም ጋር ዕድል ፈንታ እንደሌለው አያለው። በመጨረሻም ሰዶምን ከጌታ ጋር ሆኖ እርሱ እንደሚያየው ማየት ያስፈልጋል። በጣም የሚያሳዝነው ነገር ቢኖር ቤተ ክርስቲያን ግብረ ሰዶማዊነትን እግዚአብሔር በሚያየው ዐይን እያየች አይደለችም ዛሬ በአሁኑ ጊዜ ብዙ ሰዎች የግብረ ሰዶማዊነት ኀጢአት ዛሬ የተጀመረ ባይሆንም ለግብረ ሰዶማዊነት ራሳቸውን ሰጥተው ሲለማመዱ ይገኛሉ። ስለዚህ ክርስቲያኖች ይህንን ኀጢአት እንዴት መመልከት አለባቸው? ሎጥም በዘመኑ እግዚአብሔር በገለጠለት ጊዜ በዚህ ኀጢአት ፍርድ እንደሚመጣ ለዘመዶቹ ተናግሯል፣ አልሰሙትም እንጂ። እንደ እግዚአብሔር ሰው ከዚህ ኀጢአት ጋር መደራደር እንደሌለበት ማወቅ ይገባዋል። ዓለም ግብረ ሰዶማዊነትን በማቆላመጥ በሽታ ነው ትለዋለች። ሌላም ስም ትሰጠዋለች። ግብረ ሰዶማዊነት ግን ኀጢአት ነው፣ ወገኖቼ። ሰዎች ለሰካራምነት መገዛትን በሽታ ነው ይላሉ። እሺ ይሁን እንበል። በሽታን ያመጣው መጠጥን የመውደድ ኀጢአት አይደለም እንዴ? ኀጢአት ችግር ነው። በሮሜ አንድ ከቁጥር ዐሥራ ስምንት እስከ ሰላሳ ሁለት ባለው ክፍል በሮሜ ምዕራፍ አንድ ከቁጥር 18 እስከ 32 ባለው የእግዚአብሔር ቃል ለማይረባ አእምሮ አሳልፎ ሰጣቸው ይላል። ዘፍጥረት 19 ለዛሬው ትውልድ በጣም ጠቃሚ ትምህርታችን እንደሆነ ከዚህ ክፍል መመልከት ይቻላል። ውድ አድማጮቼ፣ የዚህ ትምህርት ታላቅነት፣ የዚህ ትምህርት ጠቃሚነት ለእኔና ለእናንተ ብቻ ሳይሆን ለትውልድ ሁሉ የሚጠቅም ነው። እግዚአብሔር ደግሞ ያለ ምክንያት ይህንን አላስቀመጠምና ይህንን ተገንዝበን በዚህ ደግሞ መኖርና ለሌሎችም ትርፍ መሆን እንድንችል እግዚአብሔር አምላካችን ለዘላለሙ ይርዳን። አሁን ከዚህ በመቀጠል ደግሞ የምዕራፍ ሃያን ትምህርት በቀረው ሰዓታችን አብረን እንመለከታለን። በኦሪት ዘፍጥረት ምዕራፍ ሃያ የምንመለከተው አብርሃም በገሬራ ሆኖ ሳራን ሚስቴ አይደለችም ብሎ የካደውን የክህደት ኃጢአትን ነው። አብርሃም ይህንን ተመሳሳይ ኃጢአት ከዚህ በፊት በግብፅ ሳለ ፈጽሞታል። ይህንን ታስታውሳላችሁ አይደል? ኦሪት ዘፍጥረት ምዕራፍ 12 ከቁጥር 10 እስከ 20 ያለውን ተመልከቱ። ታሪኩን አንዳንዶች ድግግሞሽ ነው ብለውት ያልፉታል። ተመሳሳይ ቢሆንም ታሪኩ በዚህ ስፍራ ግን የተጻፈበት ምክንያት ሊኖር ይችላል። አብርሃምና ሳራ በተስፋ ቃል የተገባላቸውን በረከት ማለትም ልጅን ከማግኘታቸው በፊት ይህንን አይነት የተደጋገመ ኃጢአት ከመካከላቸው ማስወገድ ነበረባቸው። ስለዚህ በዘፍጥረት ምዕራፍ ሃያ በዚህ ዋና ነጥብ ላይ እንድናተኩር እፈልጋለሁ። የአብርሃምና የሳራ ግንኙነት በተመለከተ በተሳሳተ መልክ ስለ መቅረቡ አብረን እናያለን። የአብርሃምና የሳራ ግንኙነት በተሳሳተ መልክ ስለ መቅረቡ የሚያወሳውን ክፍል እስቲ ከቁጥር አንድና ከቁጥር ሁለት እንመልከት። አብርሃምም ከዚያ ተነስቶ ወደ አዜብ ምድር ሄደ፣ በቃዴስና በሱር መካከልም ተቀመጠ፣ በገሬራም በእንግድነት ተቀመጠ። አብርሃምም ሚስቱን ሳራን እህቴ ናት አለ። የገሬራ ንጉሥ አቢሜሌክም ላከና ሳራን ወሰዳት ይላል። አብርሃም በደቡቡ በኩል በጣም ርቆ ባለው ቃዴሽና ሱር መካከል እንደ ተቀመጠ እናስታውስ። በኋላ እስራኤላውያን ከግብፅ በወጡ ጊዜ ወደዚህ ምድር ለመግባት ፈቃደኞች አልነበሩም። በዚህ ምድር ነው ሳራን የመካድ አጋጣሚ ያገኘው። አብርሃም ወደዚያ ምድር መውረድ የሚገባው አይመስለኝም። እዛ ባይወርድ ኖሮ ሳራን አይክድም ነበር ብዬ አስባለሁ። ይህ የአብርሃምና የሳራ ግንኙነት በተሳሳተ መልኩ የቀረበበት ክፍል ነው። አብርሃም ስህተቱን አምኖ ተናዘዘ። ስለ አብርሃም ኑዛዜ እንድሰሙ እፈልጋለሁ። ምዕራፉን ጠቃሚ የሚያደርገው ይህ ነውና፣ ወገኖች አብርሃምና ሳራ በሕይወታቸው ያለውን ኃጢአት ካላስወገዱ በስተቀር በረከት ሊያገኙ እንደማይችሉ የታወቀ ጉዳይ ነው። ቁጥር ዐሥራ አንድ እንዲህ ይላል፤ አብርሃምም አለ በዚህ ስፍራ እግዚአብሔርን መፍራት በእውነት እንደሌለ ለሚስቴም ሲሉ እንደሚገሉኝ ስላሰብኩ ነው ይላል አብርሃም ሚስቱን በመካዱ አቢሜሌክ በጣም ተረብሿል። ይህንን ጉዳይ ከአብርሃም ጋር ይነጋገራል። አብርሃም ምንም እንኳን የእግዚአብሔር ሰው ቢሆንም በዚህ ቦታ በተጠቀሰው ታሪክ መሠረት በዚህ ፈታኝ ወቅት በእግዚአብሔር አለመታመኑን እናያለን። እግዚአብሔር ወደማይፈራበት ቦታ የሄደ መስሎታል አብርሃም። አቢሜሌክ ክፉንና ደጉን የመረዳት ስሜት እንዳለው አብርሃም የተረዳው በኋላ ነው። አቢሜሌክ ለመልካም ባሕሪ ትልቅ ስፍራ ከመስጠቱም ሌላ እግዚአብሔርንም እንደሚፈራ ክፍሉ ይናገራል። አብርሃም ግን በአቢሜሌክ በኩል ያለውን መልካምን ጎኑን ሊያይ አልቻለም። እስቲ ቁጥር ዐሥራ ሁለትን ደግሞ ቀጠላ አድርገን እንመልከት። እርሷ ደግሞ በእውነት እህቴ ናት፣ የእናቴ ልጅ አይደለችም እንጂ የአባቴ ልጅ ናት፣ ለእኔም ሚስቴ ሆነች ይላል አብርሃም። ሁሉን ነገር ግልጽ ያደርጋል በንግግሩ ውስጥ እውነትም እንዳለበት ለማሳየት ይሞክራል። ሳራ ግማሽ እህቴ ናት፣ ደግሞም ሚስቴ ናት አለ። ተከታዩ ንግግር በቁጥር ዐሥራ ሦስት ላይ ይቀጥላል። እግዚአብሔርም ከአባቴ ቤት ባወጣኝ ጊዜ አልኳት፣ በገባንበት አገር ሁሉ ለእኔ የምታደርጊው ወረታ ይህ ነው፣ ወንድሜ ነው ብለሽ ስለ እኔ ተናገሪ ይላል። አብርሃምና ሳራ መንገድ በሚጀምሩበት ወቅት አንድ ነገር ተስማሙ። የአብርሃም ሕይወት አደጋ ላይ ሊወድቅ በሚችልበት ስፍራ ሁሉ ሳራ አብርሃምን ወንድሜ ነው ማለት አለባት። በዚህ አይነት መንገድ አብርሃም ከሞት የሚድን መሰላቸው። አብርሃም በእግዚአብሔር ላይ ሙሉ በሙሉ የሆነ መታመንን አጥቷል። በረከት ሊመጣ የሚችለው ኀጢአቱን በዚህ አይነት ሁኔታ ሲናዘዝ ብቻ ነበር። ዛሬ ወዳጆቼ ምን ያክል ክርስቲያኖች የሆኑ በሕይወታቸው ያለውን ኀጢአት ማስወገድ አቅቷቸው በረከትን ያጡት እግዚአብሔር አይሰማኝም፣ ይህንን ያደርግልኝ ዘንድ ጸልዬ፣ ይኸውና የጸሎቴ መልስ አልተመለሰም የሚሉ የየዬ ኑሮን የሚገፉ ከዓለማውያን ባልተሻለ ሁኔታ የሚኖሩ ብዙ ክርስቲያኖች። አዎ ብዙ የሕይወት ድሆች ክርስቲያኖች በእግዚአብሔር ቤት ውስጥ ሞልተዋል። በቤተ ክርስቲያን መሪነት ስፍራ ያሉ ሰዎች ደግሞ ኀጢአታቸውን በእውነት መናዘዝ ቢችሉና በሕይወታቸው ያለውን ኀጢአት ቢያስወግዱ ኖሮ ታላቅ መንፈሳዊ እንቅስቃሴና ተሐድሶ በኖረን ነበረ። ኀጢአት ይዘን ቁጭ ብለን በረከትን እናገኛለን ብዬ እኔ ከቶ ፈጽሞም አላምንም አላስብምም። አንደኛ ቆሮንቶስ ምዕራፍ 11 አንደኛ ቆሮንቶስ ምዕራፍ 11 ከቁጥር 28ት እስከ 32 ያለውን ተመልከቱ። የዚህን የአንደኛ ቆሮንቶስ ምዕራፍ 11 ቁጥር ሰላሳ ሁለትን ብቻ ላንብብላችሁ። እንዲህ ይላል፣ ራሳችንን ብንመረምር ግን ባልተፈረደብን ነበር። ነገር ግን በተፈረደብን ጊዜ ከዓለም ጋር እንዳንኰንን በጌታ እንገሠጻለን ይላል። ወዳጆቼ በሕይወታችን ባለው ኀጢአት መፍረድ ስላልቻልን ከቤተ ክርስቲያንና ከሕይወታችን በረከት እየራቀ ይሄደዋል። ስለዚህ ዘፍጥረት ምዕራፍ አያ ይህንን ዐይነት መንፈሳዊ ትምህርት ዛሬም ላለን ክርስቲያኖች ያስተምረናል። እግዚአብሔር ደግሞ እውነት ላደረግነው ኀጢአት ተናዘን በንሳ በእግዚአብሔር ፊት በመመላለስ በረከቱን እንድንቀበል በረከቱንም ደግሞ እንድንበላ እንዲያደርገን ጌታ እንዲረዳን ዘወትር በጒልበታችን እምበርክከን እንጸልይ። እግዚአብሔር ሁላችንን ይርዳን። ክብሯን አድማጮች፣ በቀሪው ሰዓታችን ደግሞ ጥቂቱን የምዕራፍ ሀያ አንድን ትምህርት ጌታ መንፈስ ቅዱስ በሚናገረን መልኩ አንድ ላይ አብረን እንቀበላለን፣ እንማራለን። ባለፈው ምዕራፍ አብርሃምና ሳራ በተስፋው ቃል የተገባላቸውን ልጅ ይስሐቅን ከማግኘታቸው በፊት ኀጢአታቸውን ተናዘው ከሕይወታቸው ማስወገድ እንዳለባቸው ተመልክተናል። በዚህ ምዕራፍ ደግሞ የተስፋው ልጅ ይስሐቅ መወለዱን ቀጥለን እንመለከታለን። ስለ ይስሐቅ መወለድ የሚያወሳው ቁጥር አንድና ሁለት ነው። እናንብበው። እግዚአብሔርም እንደ ተናገረው ሳራን አሰበ እግዚአብሔርም እንደተናገረው ለሳራ አደረገላት። ሳራም ጸነሰች፤ እግዚአብሔርም በተናገረው ወራት ለአብርሃም በእርጅናው ወንድ ልጅን ወለደችለት ይላል። ይህንን ክፍል ስታነቡ ወይም ስትሰሙ በይስሐቅ መወለድና በኢየሱስ ክርስቶስ መወለድ መካከል የሚያስደንቅ ተመሳሳይነት እንዳለ ታስተውሉ ይሆናል። ይስሐቅ የተወለደው በእግዚአብሔር በተወሰነው ጊዜ ነው። ጳውሎስ በገላትያ ምዕራፍ አራት ቁጥር አራት ደግሞ ስለ ኢየሱስ መወለድ እንዲህ ይላል፣ ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ ይላል። ቁጥር ሦስት እስከ ሰባት ያለውን ተመልከቱም። አብርሃምም የተወለደለትን ሳራ የወለደችለትን የልጁን ስም ይስሐቅ ብሎ ጠራው። አብርሃምም ልጁን ይስሐቅን እግዚአብሔር እንዳዘዘው በስምንተኛ ቀን ገረዘው። አብርሃምም ልጁ ይስሐቅ በተወለደለት ጊዜ የመቶ ዓመት ዕድሜ ነበረ። ሳራም እግዚአብሔር ሳቅ አድርጎኛል፣ ይህንም የሚሰማ ሁሉ ከእኔ ምክንያት ይስቃል አለች። ደግሞም ሳራ ልጆችን እንድታጠባ ለአብርሃም ማን በነገረው በእርጅናው ልጅን ወልጄለታለሁና አለች ይላል። ድንቅ የሚያስገርም አባባል ነው ወገኖቼ። በዚህ ክፍል መገንዘብ የሚያስፈልገን አንዳንድ እውነቶች አሉ። በመጀመሪያ ደረጃ የምንመለከተው የይስሐቅ መወለድ ተአምራዊ መሆኑን ነው። ይህ ድርጊት ከተለመደው ከተፈጥሮአዊ ሕግ ውጪ ነው። ሐዋርያው ጳውሎስ በሮሜ ምዕራፍ 4 ቁጥር 19 ስለ አብርሃም እንዲህ ይላል የመቶ ዓመትም ሽማግሌ እንደሆነ እንደ ምውት የሆነውን የራሱን ሥጋና የሳራ ማኅፀን ምውት መሆኑን በእምነቱ ሳይደክም ተመለከተ። እግዚአብሔር ከሞተው ነገር ውስጥ ሕይወትን ያወጣል። ስለዚህ የይስሐቅ መወለድ ታምራዊ ነው አለ። አንድ መገንዘብ ያለብን ነገር ቢኖር እግዚአብሔር የኢየሱስን ተአምራዊ መወለድ እንደ ድንገት ብልጭ ያደረገ አዲስ ነገር አይደለም። ከአብርሃም ጀምሮ በይስሐቅ መወለድ ሰዎችን ለዚህ ትልቅ ሥራ ያዘጋጅ ነበረ። አዎ ወዳጆቼ፣ እንደ አብርሃምና እንደ ሳራ ሥጋ የእናንተ ሕይወት ብዙ የታመናችሁበት ነገር ደንዝዞ ደክሞ ተስፋ ቆርጣችሁ ልትሆኑ ትችላላችሁ። ከአሁን በኋላ ምን ይመጣልኛል? ዕድሜም ገፍቷል፣ እግዚአብሔር ማየኝም ብላችሁ ያጉረመረማችሁት፣ ከዚያም ከማጉረምረም አልፎ ደግሞ ዝም ያላችሁበት ደረጃ ደርሳችሁ ሊሆን ይችላል። አዎ እግዚአብሔር አምላካችን ግን ምን ይሳነዋል? ምውት የሆነውን የአብርሃምን ሥጋና የሳራን ማፀን እግዚአብሔር እንደገና አደሰ። ብዙ ተስፋ የቆረጣችሁበት ነገር ብዙ የደከማችሁበትና ፍሬውንም ያላገኛችሁበት ነገር ሊኖር ይችላል። አው ወዳጆቼ፣ ዛሬ በዚህች ምሽት ይህ የእግዚአብሔር ቃል ያለ ምክንያት ወደ እኔና ወደ እናንተ አልመጣም። እግዚአብሔር ተስፋን ማደስን ያውቅበታል። ብቻ ብቻ ወገኖቼ፣ አሁንም ደግሜ እላለሁ ብቻ ከራሳችን ቤትና ከራሳችን ኑሮ ኀጢአትን አስቀድመን እናስወግድ። እግዚአብሔር ያን ጊዜ በበረከቱ በእውነት ይመለከተናል። እግዚአብሔር ለዘላለም እየተመሰገነ ይሁን። እግዚአብሔር እጅ አላጣም። እግዚአብሔር ዐይንና ጆሮን አላጣም። እግዚአብሔር የኔን ጥያቄና የእናንተን ጥያቄ የእናንተን ነው መልስ ያጣ የመሰለውን የብዙ ጊዜ ጥያቄያችሁንና አንጉርጉሯችሁን ነገም አይደለም በዚህች ምሽት ለመፍታት ይኸው ከእናንተ ጎን ነው ያለው። ኀጢአትን ለማስወገድ ኀጢአትን ከቤታችሁና ከኑሮአችሁ ለማስወገድና ለማራቅ፣ አዎ ዛሬ ቈርጣችኋልን? እግዚአብሔር እያንዳንዳችንን ይርዳል። በሁለተኛ ደረጃ የምንመለከተው ነጥብ ደግሞ የእግዚአብሔር ዕቅድ እንዴት በአብርሃምና በሳራ ሕይወት መፈጸሙን ነው። እግዚአብሔር በእኔና በእናንተ ኑሮ ውስጥም ዕቅድ አለው። እንዴ እኔ እዚህ ስፍራ ከተቀመጥኩ ይህንን ያክል ጊዜ ሆኖኛል። እኔ በወደ እግዚአብሔር መጸለይ ከጀመርኩ ስለዚህ ጉዳይ ይህንን ያክል ዓመት ሆኖኛል። እግዚአብሔር እንዴት አድርጎ በር የሌለውን ነገር በር ሊሰጠው ይችላል? የእኔ ጉዳይ እኮ መውጫም መግቢያም የለውም፣ ጅማሬም ፍጻሜም የለውም ትሉ ይሆናል። እግዚአብሔር ወገኖቼ ያቀደውን ነገር ማን ይለውጠዋል? ለእግዚአብሔር ደግሞ መውጫና መግቢያን በዚህ የሚሠራለት፣ በዚያ የሚያበጅለት ማን ነው? የሚሰራም የሚያፈርስም ራሱ እግዚአብሔር ነውና ከእግዚአብሔር ጋር ትግል ባንገጥም መልካም ነው። እነርሱ ማለትም አብርሃምና ሳራ ምንም ማድረግ እንደማይችሉ ይገነዘቡ ነበር። ልጅንም ማግኘት ለእነርሱ የሚቻል ነገር አይደለም። አብርሃም የመቶ ዓመት ሳራ ደግሞ የዘጠና ዓመት ሰዎች ነበሩ። በሌላ አነጋገር የይስሐቅ መወለድ ከእነርሱ ዕቅድና ፕሮግራም ውጪ ነበር ማለት ይቻላል። ሕፃኑም አደገ፣ ጡትንም ከመጥባት ተቋረጠ። አብርሃምም ይስሐቅን ጡት ባስጣለችበት ቀን ትልቅ ግብዣና አደረገ፣ የሚለውን ቃል ከቁጥር ስምንት እንመለከታለን። ይህ ትንሽ ሕፃን በመጀመሪያ የእናቱን ጡት ይመገብ ነበር። ነገር ግን የእናቱን ጡት አቋርጦ ምግብ የሚመገብበት ጊዜ እንደደረሰ ቁጥር ስምንት ይነግረናል። ይህም የሚሰጠን መንፈሳዊ ትምህርት አለ። አርያው ጳውሎስ እንዲህ ይላል፣ አሁን እንደ ተወለዱ ሕፃናት ተንኰል የሌለበትን የቃልን ወተት ተመኙ ይለናል። አንደኛ ጴጥሮስ ምዕራፍ ሁለት ቁጥር ሁለት ትንሽ ሕፃንን ተመልከቱ እስቲ። ምናልባት በዚህን ምሽት ይህን ሰዓት ሕፃናትን ታቅፋችሁ ይህን የራዲዮ ፕሮግራም የምታዳምጡም ልትኖሩ ትችላላችሁ። ወይንም ደግሞ ሕፃናት በቤታችሁ ከሌሉ ጎረቤታችሁም ሊኖሩ ይችላሉ። በእናቱ ዕቅፍ ውስጥ ሆኖ በአንድ እጁ የእናቱን ጡት ይዞ፣ በሁለት ዐይኖቹ ደግሞ የእናቱን ዐይን ወይም ጉንጭ ትኩር ብሎ እየተመለከተ እግሩን ወደ ላይ ወደ ታች እያደረገ በውስጡ ፍንድቅድቅ ያለ ጨዋታንም የሚጫወት እስቲ ሕፃንን ተመልከቱ። ወይንም ደግሞ ሕፃኑ በተኛበት ስፍራ እግሩና እጁ ወደ ላይና ወደ ታች እያሉ በእናቱ የተዘጋጀውን ወተት ሲመገብ ሰውነቱ ሁሉ ይሠራል፣ ይወራጫል፣ ይፈነድቃል። እናትየው ደግሞ በልጁ ጤናማነት፣ በልጁ ፈንደቅዳቃነት ትገረምና ኖ ማሚ ማሙሽ ባቢ ሚሚ እያለች አንዳንዴም ደግሞ እጇን ሰደድ አድርጋ ጣቶቿን በጸጉሩ ውስጥ ከታ አዎ አከክ አከክ ዳሰስ ዳሰስ ታደርግለታለች። ሕፃኑም በእናቱ እነሆ መታቀፍን ከመልመዱም ባሻገር የእናቱ ጣቶች በጸጉሮቹ ውስጥ እየሄደ ደስ ስለሚያሰኘው እንቅልፍ ደግሞ ሽልብ ቢያደርገውና በመታመን እናቱ እጅ ላይ እንዳለ ያንቀላፋል፣ ይተኛል። አው ወገኖቼ፣ እስቲ የሕፃናትን ሁኔታ ከእናታቸው ጋር ያለውን ተዛምዶ ተመልከቱ። ይህንንም ወተት የሞላበትን ጡጦ አንዳንድ ጊዜ ደግሞ ወይም የእናቱን ምጡት ሁል ጊዜ ደግሞ ይፈልጋል። በመንፈሳዊ ሕይወታችሁ ታድጉ ዘንድ እንደዚህ ሕፃን ሁል ጊዜ ተንኮል የሌለበትን የቃልን ወተት ተመኙ ብሎ ሐዋርያው ጴጥሮስ ሲናገር ያላንዳች ምክንያት አይደለም። አዎ በመንፈሳዊ ሕይወታችሁ ታድጉ ዘንድ እንደዚህ ሕፃን ሁልጊዜ ሁልጊዜ ተንኰል የሌለበትን የቃልን ወተት ተመኙ ይለናል። ይህንን የቃሉን ወተት የመጠጣት ፍላጎት በአዲስ ክርስትና ወቅት በጣም ከፍተኛ ነው። ነገር ግን እንደ ክርስቲያን የምናድግበት ጊዜም ደግሞ ይመጣል። ቀለል ቀለል ያሉትን ጥቅሶች አልፎ አልፎ በማንበብ ምትክ መጽሐፍ ቅዱስን በሙሉ ማንበብ አለብን። አጥንት ወደ መጋጥ ደረጃ መድረስ መቻል አለብን። ወንድሜ ሆይ በክርስትና ሕይወትህ እንድታድግ፣ እንድትጐለምስ፣ እንድትበረታና እንድትጠነክር የእግዚአብሔር ቃል በዚህች ምሽት እኖ ይናገራል። እህቴንም እንደዚሁ፣ እናቶቼና አባቶቼንም እንደዚሁ ሁልጊዜ ሕፃናት ሆነን አንኑር። በዕብራውያን ምዕራፍ አምስት ቁጥር አሥራ ሦስትና አሥራ አራት የተጠቀሰውን የእግዚአብሔርን ምክር እናስታውስ። ወተት የሚጋት ሁሉ ሕፃን ስለሆነ የጽድቅን ቃል አያውቅምና፣ ጠንካራ ምግብ ግን መልካሙንና ክፉን ለመለየት በሥራቸው የለመደ ልቦና ላላቸው ለፍጹማን ሰዎች ነው ይላል የእግዚአብሔር ቃል። ወዳጄ ሆይ አሁንም ደግሜ ደጋግሜ የምመክርህ ታድግ ዘንድ ነው። እግዚአብሔር ይርዳ። ለመንፈሳዊ ሕይወት የሚሆነውን መንፈሳዊ ምግብ በወቅቱ እንድትመገብ እግዚአብሔር በዚህች ምሽት እፈልጓልና ዛሬውኑ በጌታ በኢየሱስ ክርስቶስ መስቀል እግር እስር ውደቅ። እግዚአብሔር እያንዳንዳችንን ይርዳን። ሃሌሉያ ያንተ መገኘት ባለበት መኖሪያ በዚያ i'm gonna make a